አሜሪካን ሀገር በነበሩበት ወቅት በወጣትነት ጊዜው የተማሪዎች ማህበር በሰሜን አሜሪካና ካናዳን አካቶ የመጀመሪያው የማህበሩ ፕሬዚዳንት እርሶ ነበሩ። የተማሪዎቹ ማህበር እንዴት ተቋቋመ? አላማውስ ምን ነበረ? ምን ያበረከታቸው አስተዋጽኦችስ አሉ? ወደ ኋላ ዞር ብሎ ሲመለከቱት ከዛን ይሄ ጥልቅ ጥያቄ ነው። ለዚህ መልስ ከመስጠቴ በፊት እኔ አንድ ነገር ልበል። በተማሪ ፕሬዚደንትነት ጀምሮ እስከ ዛሬ ድረስ እኔ ከኢትዮጵያዊነቴ የምኮራ ሰው ነኝ። ለአገሬ ብዙ ለማገልገል ሞክሬ አለው። የተማሪ ፕሬዝደንት ከመሆኔም ጀምሬ ከዛም በፊት በኳይረን ስኔ አሁን እንደ ፉት ኖት ልሰጽ የፈለግኩት ለአገሬ ያገለገልኩትን ማንም ሰው ቀጥሮኝ አይደለም። በጃኖም ዘመን ተቀጥሬ አልሰራሁም። በደርግም ዘመን ተቀጥሬ አልሰራሁም። በኢፒአርዲፍም ዘመን ተቀጥሬ አልሰራሁም። ግን በትህትና ለአገሬ ብዙ ለመስራት እንደሞከርኩ አውቃለሁ፣ አምንበታለሁ። ከዛም በፊት አዲስ አበባ ሳለው ለምሳሌ ሁለተኛ ደረጃም ሳለው ቦይስካውት እየገባን ለድሆች ገንዘብ ስንሰበስብ እንዲህ እንዲህ ያለ ነገር እንሰራ ነበር። በኋላ አሜሪካን በመጣሁበት ጊዜ ወደ እርሶ ጥያቄ ልመለስና ሚኒሶታ የሚባል አገር ነበርኩኝ። እዛን ጊዜ ሁለት መቶ አምሳ የምበልጡ ኢትዮጵያኖች አልነበሩም። አሜሪካ የኢትዮጵያዊነት ስሜት ስለነበረን የት ያሉ ሌሎች ኢትዮጵያኖች በማለት አንድ ሶስት ሆነን እኔ ነበርኩ፣ እዝራ ገብረ መድህን የምባል ነበር፣ የእኔም ወንድም ምስቴን የምባል ነበር ነፍሱም ይማረው። ለምን እኛ ተማሪዎች ካልንበት ቦታ አትሊስት አንዳንድ ጊዜ እየተዋወቅን ወይም እየተሰበሰብን ማህበር ለምን አናቆምም አሉ። ታዲያ የት የት ያሉ ተማሪዎች ሲባል ወደ ኤምበሲ ደብዳቤ ጽፈን እዚህ ሀገር ያሉት የኢትዮጵያን ተማሪዎች ሊስት አላችሁ ብለን ጠየቅናቸው። ብዙ በሙሉም አልነበራቸውም። አንድ አምሳ የሚሆን ሊስት ላኩልን። ከእነዚህ ከአምሳዎቹ በኩል ደግሞ ኒውዮርክ የነበሩ፣ ካሊፎርኒያ የነበሩ፣ ካናዳ የነበሩ ሌሎቹን ስንስማቸውን ፈልገን ደብዳቤ ለእነሱን ጽፈን እናንተ ሰፈር ያሉትን ልጆች ልስትና ላኩልን ብለን እስከ ሁለት መቶ የሚሆኑ የተማሪዎች ልስት ሰበሰብነ። ይሄ በፈረንጅ አቆጣጠር ናይንቲን ፊፍቲ ናይን በኢትዮጵያ አስራ መቶ አምሳ ሁለት መሆኑ ነው መሰለኝ። ይህንን ስናደርግ ጥሩ ነው ተብለን ከራሳችን ኪስ ገንዘብ አውጥተን ወረቀት ገዝተን ቴምብር ገዝተን ቁጭ ብለን አንድ ቀን ማታ ለእኒህ ለሁለት መቶ ተማሮቹ ከነዳም ጭምር ነው። እኛ እንዲህ ያለ ሀሳብ አለን፣ ለምን ተገናኝተን ተወያይተን ማህበር አናቆምም ብሎ ጥያቄ አቀረብን። በጣም ደስ የሚያሰኘው ኦልሞስት በሙሉ መልስ የሰጡን ሁሉ ደስ አላቸው። በጣም እንዲያውም ጥሩ ነው እንመጣለን አሉ እና በመጨረሻ በዲሴምበር ናይንቲን ፊፍቲ ናይን እስከ ጃንዋሪ ሲክስቲ ድረስ ነው መሰለኝ። ሺካጎ እዛ በዩኒቨርሲቲን በኩል ጥያቄ ጠይቀን አንድ ወዳጅ ነበረኝ እዛ ቦታ አግኝቶልን እዛ እንዲመጡ ጥያቄ ስናቀርብ አንድ አምሳ የመሆኑት መጡ። አምሳ ማለት በሙሉ አሜሪካ ያለው የዛን ጊዜ ሁለት መቶ አምሳ ቢሆን አምሳው እንደ ኦልሞስት ሩቡ ነው። ትልቅ ስብሰባ ነው ማለት በእኛ አስተያየት። የዛን ጊዜ ደግሞ በጣም በጣም ደስ ያለኝ ምንድን ነው? ሁሉም ኢትዮጵያዊ ነኝ ብሎ ነው የወጣው። ዛሬ በእውነቱ ተመልክቼ አንዳንድ ልስቱን ስመለከት ከሰሜን የመጡ አሉ፣ ከደቡብ የመጡ አሉ፣ ከምዕራብ የመጡ አሉ። ግን ማንኛቸውም እኔ ደቡብ ነኝ፣ እኔ ሰሜን ነኝ አላለም። ሁሉም ኢትዮጵያዊ ነኝ። እንደውም በኋላ ስብሰባው እንዳለቀ ማህበሩን እናቆም ብለን ስንወስን ማን ማን ኃላፊ ይሆን ሲባል እኔን ፕሬዚደንት ብለው መረጡኝ። እንዲህ አላልኩም፣ ያው መጀመሪያም ከሰከሱ መካከል ስለሆንኩኝ በትህትናዬ በኋላ ቄሰዝራ ገብረ የሆነው እሱ ደግሞ እንደ ቫይስ ፕሬዚደንት ሆነ። በምታዋለው መሰል ፀሐፊ ሆነች። አሁን ለምሳሌ እነሱ ኤርትራኖች ነው የሚባሉት ግን እዛ እንዲ ሁላችንም ኢትዮጵያ ነው የምንለው። ወንድሜ ደግሞ ዝቅኤል እንደው ማህበር ሆነ። አንድ ሜይን የነበረው ገንዘብ ጋዝ ሆነልን። ከዛ በኋላ ኮንስቲትዩሽን ጽፈን በሚቀጥለው በሰመር ጊዜ በጋ ጊዜ ሃወርድ ዩኒቨርሲቲ ትልቅ ስብሰባ እንዲደረግ ተደረገ። ገንዘብ ያዛችን ቅድም ረሳው ስሙ ድንበሩ ሀብተማርያም ይባላል። እዚህ ምንሜል ነበረ። በኋላ ዲብ ሆሰን የሚባል ደግሞ አንድ ተማሪ ዋሽንግተን ነበር። እሱ ለዚህ ለኤግዚቢሽኑ ደግሞ አንተ ኃላፊነት ውሰድ ብለን ሁላችን ከምንተዋወቀው ወዳጆች ጋር የኢትዮጵያ ዕቃ መሶቦች፣ መስቀሎች፣ ነጠላዎች ሁሉ ሰብስብ ብለን እሱ ደግሞ ሃዋርድ ዩኒቨርሲቲ ቦታ ሰጥቶን ፈቃድ ሰጥቶን ሁለተኛ ስብሰባችንን ስናደርግ እስከ መቶ ድረስ መጡ። አቶ ብርሃኑ ድንቄ የሚባሉ ነበሩ። ነፍሳቸው ነበር። ክቡር አቶ ብርሃኑ ድንቄ በጣም የምወዳቸው ሰው ነበሩ። ስለ ኢትዮጵያን ብዙ ትምህርት የጻፉ ናቸው። የጥንት ደብተራ ናቸው። ጃን ወይም ዘመን ነው ያገቡት መሰለኝ። እና አምባሳደር ነበሩ። እሳቸው ደግሞ በጣም ጥሩ ሀሳብ ነው ብለው እንደም ደብዳቤ ጻፉልን። እዛም ስንሆን ትልቅ ድነር አደረጉልን። ዋናው ነገር ግን ለመጀመሪያ ጊዜ በሃወርድ ዩኒቨርሲቲ የኢትዮጵያን ባህል ኤግዚቢሽን የተደረገው የዛን ጊዜ ነው፣ ናይንቲን ሲክስቲ። ይህን ባህል ኤግዚቢሽን ሲደረግ አንዱ የጋበዝ ናቸው። ምናልባት ስሙን ብዙ አሜሪካኖች የሚያውቁት ነው። ሊዮ ሃንስበሪ የሚባል ፕሮፌሰር ነበር። የአፍሪካን ታሪክ ያስተምራል። እንደሚያውቁት በዛን ዘመን የአፍሪካ ታሪክ የለም የሚሉ ነጮች ነበሩ። ዲስክሪሚኔሽን ነበር። እንዲያምው ሊዮሐንስ በሪዛ ለማስተማር ሲጀምሩ ስለ ኢትዮጵያ ነበር የሚናገሩት። ብዙ የጥንት ኢትዮጵያ ታሪክ እያሉ ነበር እና እና እሳቸው ከስራቸው እንኳን ሊያስወጧቸው የነበሩ ሰናቸው። ዛሬ ግን ስለ እሳቸው ብዙ መጽሐፍ ይጻፋል። መጀመሪያ የአፍሪካ ፕሮፌሰር ሃወርድ ዩኒቨርሲቲ የጥቁሮች ትምህርት ቤት ነው እና ብለው እና እሳቸውም ስንጋብል በትልቅ ደስታ ተቀበሉት። ሁለት ሶስት ሌክቸር ስለ ጥንት ኢትዮጵያ ታሪክ ስዕል እያሳዩ ያው የዛን ጊዜ ብዙ ሰው አያውቅም። በጣም ደስ አለን። ከዛ በላይ ደግሞ የእኛ ኤግዚቢሽን ለአንድ ሳምንት ያህል ነው የኢትዮጵያ እቃ ሁሉ ደርድረን እንዳልኮት፣ መሶቦች፣ መስከሎች፣ ነጠላዎች ሁሉንም ከሰው ሰብስበን ነው ከተማሪዎቹም ከአሜሪካኖቹም ሰብስበን ይህንን ኤግዚቢሽን አደረግ። እንደገና ተመረጥኩኝ ሁለተኛ እ ሁለተኛ እንደ ፕሬዚደንት መረጡኝና በሚቀጥለው ዓመት ደግሞ ኢትዮጵያ እሄዳለሁ ስል ዶክተር ሙሉጌታ ወዳጆ ፕሬዚደንት ሆነ። እንግዲህ እኔ በጣም የምኮራበት በእኛ ዘመን ኢትዮጵያን ተማሪዎች ማህበር ብለን ስናቆም አንደኛ የሁሉም ትብብር ነበር። በሁሉም መካከል ፍቅር ነበር። እኔ አማራ፣ እኔ ኦሮሞ፣ እኔ ትግሬ የምል- አንድም ሰው አልነበር። ግን በመካከላችን ይሄም ሁሉ ሰዎች ነበሩ። ሁላችን በአንድ መንፈስ እንዲያውም እኔ የዛን ጊዜ የሰጠሁት ንግግር ለእርስዎ ልኬ እንልወታለሁ እንዳልኩኝ፣ እኛ እዚህ ውጭ ሀገር ያለ ነው። አንደኛ እንደዚህ ተገናንተን ማህበር ብናቆም ችግሮቻችን ለመፍታት እንችላለን፣ ለመረዳዳት እንችላለን። ከዛ የበለጠ ደግሞ እዚህ ሀገር ተምረን ድሀ ህዝብ ያለበት አገራችን ተመልሰን ከአሁኑ ማሰብ ለኢኮኖሚያችን ለእድገታችንን የምንጀምረው ይሄ ነው ብዬ የሰጠሁት ንግግር በትትናዬ ይኮራበታለሁ። ጊዜ የተናገርኩት ዛሬን ያንን ንግግር በሰት ይችላለሁ አልለውትም። የዛን የተናገርኩትን፣ አንደኛ ስለ አንድነታችን፣ ሁለተኛ ስለ ትብብር ዋጋ፣ ሶስተኛ የአገራችንን በሽታ ችግር ድህነትን ለማጥፋት የምንችለው ስንተባበር ነው ለው ብሎ፣ ከሁሉ ግን ደስ የምለኝ ምንድን ነው ሁላችን ኢትዮጵያ የምባለውን አገር እያመንባት በዛ መንፈስ የተማሪ ማህበር አቆም ነ በዛ በተማሪዎች ንቅናቄ ነገር አሜሪካ ባሉበት ወቅት የፊደል ሰራዊት የቢባል ወይም በአብዮቱ ወቅት ከዛው ቅጂ የሆነ መሰረት ትምህርት የሚለው ትልቅ ዘመቻ ጥንስስ የሆነ የፊደል ሰራዊትን ቋቁመው ለዛም አስተዋጽኦዎች አድርገው ነበር። ሀሳቡ እንዴት መጣ? የፊደል ሰራዊት ምን አይነት አስተዋጽኦዎችን አድርጎ ነበር ለኢትዮጵያ ሕዝብ በወቅቱ? በጣም ጥሩ ትልቅ ጥያቄ ነው። እኔ በሙሉ ህይወቴ አንዱ በጣም የምኮራበት የምደሰትበት ፊደል ሰራዊት በማቆማችን ነው። እንዴት ነው ቆመ ፊደል ሰራዊት? እንዳልኮ ተተማሪ ማህበርም ስናቆም አገራችንን እንዴት አድርገን በትምህርት በኢኮኖሚ በጤና እናገለግላለን ብለን ስንነጋገር ነበራል አንድ ወንድሜ ማድረግ ይዘው ነው የሚባለው መሰለኝ። አንድ ቀን ከእሱም ጋር ቁጭ ብለን ስንነጋገር እኛ እኮ ብዙ ነገር እየተማርን ብዙ ፈረንጅም ትምህርት ሀገራችን እኮ ከመቶ ዘጠና ፐርሰንቱ ፊደልን ማንበብ አይችልም። እውነት ነው፣ የጥንት የቤተ ክርስቲያን ትምህርት አለ፣ ብዙ ሰዎች መጽሐፍን የሚያነቡ አሉ። ግን አብዛኛው ሁላችን ብለን ስንወያይ ነበር እና እንደ አጋጣሚ ናይንቲን ሲክስቲ ሲክስቲ ወን ኢትዮጵያ በሄድኩበት ጊዜ ትልልቆ ሰዎች ነበሩ እንደዚህ ያለን ሀሳብ የሚያነሱ እኛ አሜሪካን ያለ ነው። እንዲህ ያለውን ሀሳብ ስንመካከር አቶ አበራ ጀንበሬ፣ ወዘው ማርታ ገብረ ጻዲ፣ ጀነራል አሰፋ የሚባሉ ሌሎችን ተገናኝሁና፣ አይ ጥሩ ነው ፊደል ሰራዊትን የአሜሪካን መንግስት ይጠቅማል ብሎ ከዚህ በፊት ሀሳቡን አቅርቦ ነገር ግን ፊደላቱ በላቲን ይሁን ስለተባለ አንዳንድ ሚኒስትሮች ብስማሙ በጃንሆይ በኩል ስላልተስማሙ ፖይንት ፎር ይባላል እዛን ጊዜ ዩኤስኤ አይዲ ነው። ዩኤስኤ አይዲ እንግዲህ አልሰራም ብሎ ትቶታል ጉዳዩን አሉ። ስለዚህ እኛ በግል እናቁም ተባለ እና ትልልቅ ሚኒስቴሮችም ባልደረቦች እንደሆኑ፣ ጃንሆይ ደግሞ ሌላ አባት ጠባቂ ሰው ነው። ግን በግል መንፈስ እንድንሰራ ተባለ። ከዛ በኋላ ማህበሩ እንደቆመ አንተ አሜሪካን ስትሄድ ከዛ ገንዘብ ሰብስቡና፣ ወጣቶች ተማሮች፣ ምክንያቱም ይህ የግል ጉዳይ ስለሆነ ገንዘብ ብዙ አይገኝም ኢትዮጵያ። እሺ አልኩ። ከዛ በኋላ ናይንቲን ሲክስቲ ቱ ስብሰባ ላይ እንደገና ልመርጡኝ ስፈልጉ፣ አይ እኔ በቅሶኛል። ቨርብ ቱ ቢ መናገር፣ መለፍለፍ ሰልችቶኛል። ቨርብ ቱ ዱ ነው የምወደው። አንድ ነገር እናደርግ። ለዚሁም ደግሞ ፊደል ሰራዊት የሚባል ማህበር አለ። እኔም እንኳን ንሱም ጋር ግንኙነት አለኝና ለዚህ ለፊደል ሰራዊት ገንዘብ ለመሰብሰብ በዛ በኩል እኔን የፊደል ሰራዊት ቼርመን አድርጉኝ፣ ሌላ ደግሞ ለተማሪ ማህበር ደግሞ ሌላ ፕሬዝን ይመረጥ ብዬ ቆሜ ስናገር አንዳንዶቹ ደስ አላላቸው፣ ምን እንዲቀጥል ፈለጉ። ግን ሌሎቹ ደግሞ ደስ አላቸው እና መረጡኝና ኮሚቴ ፎር ኢትዮጵያን ሊትረሲ ብልን አቆም። መጀመሪያ የአፍሪካ ድርጅት የአሜሪካን ታክስ ኤግዘምፕሽን ያገኘ ይሄ ድርጅት ነው። እንደነ ፕሮፌሰር እንዲያስን መጀመሪያ ከእኛው ጋር ነው የጀመሩት። ይገርሞታል፣ የጋር ፈቃድ ሆኖ አንድ የኢትዮጵያ መርከብ ደግሞ እዚህ ቦስቶን መጥተዋል። እነ ሻለቃ ዘለቀ መባሉ ነበሩ፣ ምክትል ኮማንደር። እነሱ ዘንድ ሄድኩና አሁን እኛ ለፍደር ሰራዊት ገንዘብ ለመሰርሰር ፕላን አድርገናል፣ ነገር ግን የኢትዮጵያ ምግብ ለመስራት መቼም የእኛም ሴቶች አሉ፣ ግን እዚህ እናንተ ዘንድ ወጥ ቤት ስላለ መርከቡ ላይ መጥተው እዛ መርከቡ ላይ ወጥ ስሩ ተባለ። እሺ አሉ፣ እነሱም ተባበሩ። ከዛ በኋላ እዛ ወጥ ተሰራ። ሴቶቻችን በእውነቱ አሁን ማስታውሳቸው እንደ ወይዘሮ ኢትዮጵያ ሀረጎት የሚባሉ ነበሩ፣ እንደ ኤልሳቤጥ የሚባሉ ነበሩ፣ ሌሎችም እና በጣም የሚያስደንቀው ግሩም ወጥ ተሰራ። ሁለት መቶ ሰዎች በላይ መጡ። እርዳታ ሰጥቱን። አስር ሺህ ዶላር አገኘን። አስር ሺህ ዶላር እንግዲ በዛሬ በአሜሪካን በአስር ያባዙት እስከ መቶ ሺ ያገኘን ማለት ነው። ናይንቲን ሲክስቲ ትሪ ነው እና ኢሚዲየትሊ ከዛ ግማሹን መጽሐፍት እንድታተሙ ወደ አዲስ አበባ ጀነራል ታደሰ ብሩ፣ ቅድም ስማቸውን አስፈፋ ያልኩት ታደሰ ብሩ ነበሩ እዛ ደግሞ ኃላፊው እና ወደ ፊደል ሰራዊት ቢሮ ከነቡ ተላከ። ጥሩ ፐብሊሲ ተደረገ። ክርስቲያን ሳይንስ ሞኒተር፣ ቦስተን ግሎብ ሁሉም ጻፉ ስለ ኢትዮጵያን ፊደል ሰራዊት እንዲያውም እስከ መቶ ሚሊዮን ብር ድረስ ሰበስቡ ነው የምፈልጉት ብሎ ክርስቲያን ሳይንስ መጽሐፍ ጽፏል። በጣም ደስ የሚያሰኘው ደግሞ አገራችን አስተማሮች፣ ተማሮች ይሄ ሀሳብ ደስ አላቸውና ማታ ማታ ሰዎችን እየሰበሰቡ ማስተማር ጀመሩ። አሁን የእኛ ገንዘብ ጌት ነው የሚሄደው፣ አንደኛ ፓምፍሌቶችን ለማሳተም ስለ እርሻ፣ ስለ ጤና እንድማሩ ሁለተኛ፣ ማታ ማታ ጨለማ ስለነበረ ኤሌክትሪክ አልነበረም፣ ማሾ መግዛት። አብዛኛው ግን ተማሪዎችን ዩኒቨርሲቲ ያሉትም አስተማሪዎችን በቮለንቲር መልክ እንዲያስተምሩ ነገሩ መንፈሳዊ እንቅስቃሴ ነበረ። ከዛ በኋላ በሚቀጥለው ዓመት ሃርቨርድ ተሪቲ የሚባል አለ። እነሱ ዘንድ ደግሞ ሄደን እርዳታ ስጡን ስንላቸው ሰባት ሺህ ዶላር ሰጡን። እሱም ድገንዘብ ወደ ኢትዮጵያ ተናቃል። እኔም ኢትዮጵያን ናይንቲን ሲክስቲ ሲክስ ሄድኩኝ በዛውም ስለ ዶክትሬቴ ለመስራት የዛን ጊዜ የቢሮ አስተዳዳሪ ጀነራል ታደሰ ብሩ ነበሩ። ትንሽ ከመንግስት ጋር ችግር ነበረባቸው መሰለኝ እና አንድ ቀን መጥተው እስቲ የምነጋገር አሉ። እሺ አልኳል። ለዚህ ለፍደር ሰራዊት እኮ አብዛኛው ገንዘብ የሚወጣው ከእናንተ ነው፣ ከአሜሪካ ነው የምንቀሳቀሰው፣ በዛ እናንተ በምትሰሩት ነገር ነው። ስለዚህ አንተ የፍደል ሰራዊት ዳይሬክተር እዚሁ እኔ በክሶኛል አሉን እኔ በፊት አልገባኝም ከመንግስት ጋር ችግር እንደነበራቸው አይ እኔ እንዴት አድርጌ አሜሪካ ዲሬክተር ይሆናለሁ ስል ግድ ያለን ያው እኮ ዋናው ነገር እናንተ በዚህም እየደገፋችሁ ነው እሺ እሺ አልኩና ናይንቲን ሲክስቲ ሲክስ ኮሚቴ ፎር ኢትዮጵያን ቼርመን ነበርኩኝ እዚ እዛ ደግሞ ናሽናል ሊትረሲ ካምፔን ኦርጋኒዜሽን ዋና ዳይሬክተር ሆንኩኝ እና ከዛ እንደተመለስኩ ደግሞ አሜሪካን አገር የተማሩ ያስተምሩ የሚባል ቁልፍ አሰርተን በየትምህርት ቤቶቹ ተማሪዎቹ እየዞሩ መቶ ሺህ የሚሆን ያህል ብር ሰብስበዋል። መቶ ሺህ የሚያህል በላይ ነው። ቁልፉ የተሰራው እዚህ ሀገር ምልክት የሚለጠፍ ነው። ማታ ደግሞ እዛ ሂልተን ሆቴል ነው የዛን ጊዜ ትልቅ የነበረው። ሚኒስቴሮች፣ ነጋዴዎች ሁሉ ክቡር ጠቅላይ ሚኒስቴር አክሊሉ ሀብተወልድ እንኳን የትምህርት ሚኒስቴር ወንድማቸውም አቶ አካለወርቅም ክቡራቱ አበራ ጀንበሬ ሁሉ እዛ ማህበር ውስጥ ቦርድ ስለነበሩ ወይዘሮ ማርታ ገብረ ሳዲቅም እነዚህ ሁሉ ትልልቆች የመንግስት ሚኒስቴሮች ነጋዴዎች ሁሉም መጡ አዩ። እንግዲህ የሕዝባዊ እንቅስቃሴ ነበር። አሁን እነዚህ ምልክቶቹ እንኳን ከተማ ውስጥ ተማሪዎች ዞረው የተማሩ ያስተምሩ ብለው ሲያስተላልፉ ብዙ ሕዝብ ስሜት ሰጥቶታል። እንዲያውም ይህንን ነገር እኮ ለጃኑ ሜዳቸው አስረዱ ስለተባለ ሀና የልማ የምትባል የእኔ ጓደኛ ነበረች እ ኮሚቴ ውስጥ ነበረች። በኋላ እሷ እና እኔ ግቢ ሄደን ለጃንሆይ ያንን ቁልፍ ለጥፈናል፣ የተማሩ ያስተምሩ ብሎ እና እኛን ተመልክተው አሁን እኮ እናንተ የእኛን ሥራ ነው ወሰዳችሁት አሉ እና እኔ ደግሞ ግርማዊነትዎ ይሄ እኮ የሁሉም ኢትዮጵያዊ ስራ ነው አልኳቸው እና ደስ አላቸው። ሰባ ሺህ ብር ሰተናል አሉ እሳቸውም። ከዛ በኋላ በየአገሩ ስራው እየተስፋፋ ሄደ። የሕዝብ ለሰራዊት የሚባለው በሕዝቡ ፈቃድ። እኔ እንዲያውም ብዙ ጊዜ ንግግሬ ላይ መጽሐፈ ብርሃን የምባል አለ። መጽሐፈ ብርሃንን ጠቅስ ነበረ። ምን ይላል? እስመ ኩሎሙ ሕዝብ ኢትዮጵያ ለትምህርት ይላል። የኢትዮጵያ ሕዝብ ሁሉ ለትምህርት ተጠማ ነው ይላል። እና ይሄንን አይቻለሁ በሕይወቴ በእውነቱ ብዙ ሰዎች አሁን ፊደል ሰራዊት ስሉ ስል ደርግ ነው የሚያስታውሱት። በናይንቲን ሰቨንቲ ትሪ የደርግ መንግስት ስመጣ እዛ ቢሮዋችን መጥተው ያለውንም ሁሉ ወረሱት ወሰዱት። ገንዘብም አንድ መቶ ሺህ ብር ያህል ነበር መሰለኝ። መጽሐፍቶቼንም ሁሉ ወሰዱት በዛው ጨረሱ። ፊደል ሰራዊትን ግን ፊደል ሰራዊት የህዝቡ እንቅስቃሴ ነበር፣ የመንግስት አልነበረ። እኔ በህይወቴ አንዱ ትልቅ በጣም ደስ የምለኝ አገሬ ለኢትዮጵያ የሰራሁት ነው ዋናው፣ ስለ ፊደል ሰራዊት። በሀገር አሜሪካ ለረጅም ጊዜ ኖረዋል። እስካሁንም ያሉት እዛው ነው። በአሜሪካ ሃርቫርድ ዩኒቨርሲቲ በመምህርነት ለረጅም ጊዜ ቆይተዋል። ከዚሁ ጋር በተያያዘም በርካታ መጻሕፍትንም እንዲሁ መጣጥፎችን ጽፈው ለኅትመትም አብቅተዋል። የቀለም ወይም የዩኒቨርሲቲ ሕይወቶስ በተለይ ከማስተማሩ ረገድ እና ለተለያዩ ጥናታዊ ጽሑፎችንም በመጻሕፍትም ሆነ በጥናታዊ ወረቀት መልክ ከማበርከቱ አኳያስ ያለው ሕይወቶ ምን ይመስላል? በጣም እግዚአብሔር ይስጥልኝ ጥሩ ጥያቄ ነው። እኔ ከልጅነቴ ጀምሬ አባቴ የብራይስ መጽሐፍ በቃል ስለሚያውቁ የሃይማኖት ትምህርት በጣም ፈልግና ወድ ነበር። በናይንቲን ሲክስቲ ክሪስተን ስቴንዳል የምባሉ ፕሮፌሰር ነበሩ፣ ሃርቨርድ ከስዊድን ነበሩ። በኋላ የሱዲን ፓፓስ የሆኑት እሳቸው ዘንድ ሄድኩኝ እና ሃርቨርድ ዲቪኒቲ ስኩል ለመግባት አፕሊኬሽን አገባው ተቀበሉኝ። ለመጀመሪያ የባቸለር ኦፍ ዲቪኒቲ የሃይማኖት ዲግሪ የተቀበለ ኢትዮጵያዊ በመሆኔ በትሄትና ይኮርበታለሁ። ከዛም ቀጥሎ እንደዚሁ ናይንቲን ሲክስቲ ናይን ደግሞ ከዛ ቀጥዬ ስለ ሴማውያን ቋንቋ ጥናት ያው ከመጽሐፍ ቅዱስም ጋር የተገናኘ ነው። ከዚህ ከኤርሊ ጁሽ ሊትሪቸር ከምላቸውም ጋር የተገናኘ ነው። ያም የኢትዮጵያንን መጽሐፍትን የምጠቅስ ጉዳይ ነው። በሱ ትምህርቴን ለአንድ አምስት ዓመት ቀጥዬ በናይንቲን ሲክስቲ ናይን ከሃርቨርድ ዩኒቨርሲቲ ፒኤችዲ የተቀበለ መጀመሪያ ኢትዮጵያዊ በመሆኔ እሱንም በትህትና እኮራበታለሁ። ከዛ በኋላ በናይንቲን ሲክስቲ ናይን ሃርቨርድ ዩኒቨርሲቲ ለመጀመሪያ ጊዜ የአፍሪካን ዲፓርትመንት ሲያቆም ከዛ ቢዚ አፍሪካን ዲፓርትመንት አልነበረም። እዛ ዩኒቨርሲቲ ስለ አፍሪካ ቋንቋ አስተምረው አያውቁም። ስለ አፍሪካ ሀይል አስተምረው አያውቁም። እና እኔ እንዳጋጣሚ በዛው አመት መጽሐፈ ብርሃን የሚባል የኢትዮጵያን መጽሐፍ ስናት አርጌ እንዴት አርጎ ከዚህ ከታልሙድ ከትራል መጽሐፍ ውስጥ የተጠቀሰ አንዳንድ ነገር አለበትና በሱ ዶክትሬት ስለጻፍኩኝ እኔ ብቻ ነበር በዛ ዓመት ስለ ኢትዮጵያ ጉዳይን ዶክትሬቱ የጻፈና ለምን አትቆይም ብለው አስተማሪዎቼ ገፋቱን። እንደ አጋጣሚ ነ የዛን ጊዜም ለሕደ ሰራዊት ስለምሰራ ሀየለም እኔ አገሬ እገባለሁ ካልገባሁ ስላቸው፣ ግን የለም ለአንድ ዓመት አንድ ውጣምት እንኳን እንድትቆያሉኝ አሰብኩበት እና እሺ አልኩኝ እና መጀመሪያ ዲፓርትመንት ኦፍ አፍሪካን አፍሪካ አሜሪካን ስታዲስ ዲፓርትመንት ብሎ ሲቆም መጀመሪያ የተቀጠረ ፕሮፌሰር እኔ ነኝ። በዛም እኮራበታለሁ። እንግዲያ መጀመሪያ ኢትዮጵያዊ ሀርቨርድ ፕሮፌሰር ከመሆኔም በላይ ይሄ አፍሪካን ስተዲ ዲፓርትመንት ስቋቋም መጀመሪያ ፕሮፌሰር ነበርኩ። በሀርበርድን ታሪክ ሌላ ፕሮፌሰር ከኔ የቀደመ የለም። በዚህም በትትና እኮራበታለሁ። እዛ ዩኒቨርሲቲ ሳለው መጽሐፈ ብርሃን የምትባለውን አሳትሜ ነበረ። ከዛ በኋላም አንድ ኢትዮጵያን ኦርቶዶክስ ሴት የምባል ትንሽ መጽሐፍ ስቶ እንዲያውም ከዛ ገቢ የተገኘውን ግማሹን ለፊደር ሰራዊት ግማሹን ለኢትዮጵያ ረሃብ አበርክቼ ነበረ። ከዛ በኋላ ደግሞ ያው መጽሐፈ ሄኖክ የምባለውንም ወደ እንግሊዝኛ ተርጉሜ የመጀመሪያ አሜሪካ መጽሐፈ ሄኖክ ትርጓሜ በአስራ መቶ ሰማኒያ ሶስት በደብል ዴይ ፕሬስ ታትመዋል። ከዛ ቀጥሎ ደግሞ ያው በየጊዜው የማኑስክሪፕቶች ያሉ በእጅ የተጻፉ ብራናዎች እዚህ ፕሪንስተን ዩኒቨርሲቲ ውስጥ እዛ ያሉትንም ከጠሎ ጋር አድርጌ ነበረ። ከዛም ቀጥሎ አሜሪካን ፊሎሶፊካል ሶሳይቲ ቤንጃሚን ፍራንክሊን የሚያቆመ ድርጅት ነው፣ በጣም የታወቀ ድርጅት ነው። እነሱ አንድ አመት ፌሎሺፕ ሰጥተውኝ አሜሪካ አገር በሙሉ ዞሬ በየዩኒቨርሲቲ ያሉትን የኢትዮጵያን መጽሐፍቶችን ዝርዝር አውጥቼ አለሁ። ከዛ በኋላ በቅርብ ጊዜ ደግሞ ዜና ሁ የምባል መጽሐፍ አግኝቼ በጣም የሚያስገርም መጽሐፍ ነው። ስለ መጽሐፍ ቅዱስ ትቻለው ዮሴፍ ይሄ ግብጽ ሀገር ሄዶ በደንብ የሚተነትር እስካሁን ድረስ በዚህ ህዝብ ብቻ ነው የተገኘው። ምናልባት ከሶሪያ ነው የተረጎመው ብሎ አንዳንድ ካውንቶች አይተውታል፣ የኔን ትርጉም አይተውታል። እሱንም አሳትሜ ነበር። ከዛ በኋላ ያው እሶም እንደሚያውቁት ኢትዮጵያን ኦርቶዶክስ ቸርች የምባለው በቅርብ ጊዜ ይወጣል። ከዛ በኋላ ደግሞ መጨረሻ አሁን የጻፍኩት ፍሮም ኤብርሃም ቲኦባማ የምባል ከአንድ ጓደኛዬ ጋር ስለ አፍሪካና ስለ እስራኤላውያን፣ ስለ ጥቁር አሜሪካኖችን ያላቸው ግንኙነት ያለውን ሁሉ የተነተንኩበት ነገር ነው። ሌሎችም በቁጥራቸው ነው መገደር አልችልም፣ አርቲክሎች የጻፍኳቸው አሉ። በጆርናል ኦፍ ሬሊጀን ተታተሙ አሉ። በጆርናል ኦፍ ኒሪት ከንተሪስ ተታተሙ አሉ። በሉዚን የምባሉ ተጻፉ አሉ። ቁጥራቸው ብዙ ስለሆነ አሁን መዘርዘር አያስፈልገኝም። በተለይም አንዱ ጎልተው ከሚታወቁት ወይም ከሚነገሩት ስራዎች ውስጥ ሰላምና እርቅ ላይ ያተኩረው የሚያደርጓቸው የተለያዩ እንቅስቃሴዎችና አስተዋጽኦዎች ናቸው። ሰላምና እርቅ ማለት ለፕሮፌሰር ኤፍሬም ይስሐቅ ምን ማለት ነው? እስካሁንስ በተለይም በኢትዮጵያ እንደዚሁም በሌሎች ክፍለ ዓለማት ተዘዋውረው ካደረጓቸው ውስጥ ዋነኛ አንኳር አስተዋጽኦዎቼ ናቸው የሚሏቸው ምን ይሆናሉ? ይህ ጥያቄ መቼም መሰረታዊ ነው። በጣም በጣም አመሰግኖታለሁ ስለጠየቁኝ ሰላምና እርቅ ከእኔ ከአጥንቴ ጋር የተገናኘ ነገር ነው ገና ሶስት አመት ሆኜ የጣሊያኖች ነጆ ከተማ ስደበድቡ አንድ የኔ ጓደኛ ሞቶ ለምን አይመለስም ብዬ ስጠይቅ የዛን ጊዜ የጦር የሰው መዋጋትና መጋጨት መጥፎ በሆኑን በዛ እድሜ ነው ረዳሁትን ከዛ ጀምሮ አንደኛ ደረጃም ሁለተኛም ደረጃም ከአንድ አንድ ሳጋር ተጽፈ አድቢያላ ክኒ በሰላም እናልቀው። እናም አንድ በጣም የተከበሩ ከእኔ ጋር የነበሩ ሀይ ስኩል አንድ መቼ አምስት አመት በፊት ነው እርሳቸው ዩኒቨርሲቲ ኦፍ ሚነሶታ ሌክቸር እንዲሰጥ በኢትዮጵያን ካልቸራል ኢቭኒንግ ጋበዙ እና ቁጭ ብዬ ሳለ መጡና አጠገቤ ተቀመጡ ተቀመጡና፣ ጤና ይስጥልኝ ፍሬም አሉ። አይ ጤና ይስጥልኝ እርስዎት፣ አንተ እንዴት እርስዎት ለኛለ ሁለተኛ ደረጃ እኮ አብረን አንድ ክፍል ነበር። እኮ ፊቱ አሁን ትዝ ይለኛል። ነገር ግን እኔ እዛም እኮ ሳለው እርስ ነው ብለው ትላንትም ማስታውሶ አንድ ነገር አለ። አንድ ቀን አንድ ተማሪ ተነስቶ ምስተር ኪንግ የምባለው ካናዲያን የእንግሊዝ አስተማሪያችንን በጥፊ መታው፣ መጥፎ ግሬድ ስለሰጠው አለ። አንድ ብርሃኑ አቆያ የምባል ደግሞ መነጠኑን ይሰብር ነበር አሉ። ከሳንቴ ግን ደግሞ ብላክ ቦርድ ፊት ተንበርክከ እግዚአብሔር ሰላም አውርድ ብለ ሲጸልይ ነበር። ስለዚህ አንተ ለሰላም ስትሰራልን ብለው ስነግሩኝ፣ ለአንተ እኮ አዲስ አይደለም ገና ሃይስኩል ሆነ ብለው በጣም ደስ ያሰኙኝ። ረሳሁ አልኳቸው። አይ ሰው ክፉ ሲሰራ አይረሳም፣ መልካም ሲሰራ ግን ይረሳል አሉኝ። እና በጣም በጣም በጣም ልቤን ነካኝ። በጣም ደስ ያሰኙኝ። እንዲያውም በኋላ ቪዲዮ ቀርጫቸዋለሁ። አሁን ወደ ሌላው ለመምጣት ያህል እዚህ አሜሪካ በመጣሁበት ጊዜ ተማሪ ሆኜ ለፍገት ሰራዊትን ትሰራ ለእኔ ትምህርትም ለሰላም ይጠቅማል ብዬ ነበር። ሃርቨርድ ማስተማር የጀመርኩት ሲክስቲ ናይን ነው። ሲክስቲ ናይን እረፍት ጊዜ እስራኤል ሀገር አሜሪካን ፕሮፌሰር ፎር ፒስ የሚባል ድርጅት ይዘውኝ ሄዱ። ናይንቲን ሰቨንቲ ላይ ነው ይ አሜሪካን ፕሮፌሰር ፎር ፒስ ኢን ሚድል ኢስት የሚባለው ማህበርተኛ ሆኜ ከእነሱም ጋር ለሰላም መስራት ጀመርኩኝ። ከዛ በኋላ በየቦታው ስለ ሰላም ሌክቸር ስለ ምድል እስትን ችግር ምንድን ነው ብለው አንዳንድ ቦታ በአስተማሪነትን ይጋብዙኝ ነበረ። እና መጨረሻ ላይ ሀገራችን እንደሚያውቁቱ በጣም የሚያሳዝን ጊዜ ነበረ። ሲቪል ዎር ነበረ፣ ብዙ ሰው የሞተበትን ጊዜ ነው። ማንኛቸውም ኢትዮጵያ ያላለቀሰ ሰው የለም። ትልቅ ረሃብን መታ። በጣም እያዘንኩኝ፣ በጣም እያለቀስኩኝ ምን ማድረግ ይቻላል ስቀመጥ መጨረሻ ላይ እልውል ራስ መንገሻም ደጃዝማች ዘውዴ ነፍሳቸውን ይማር፣ አንድ ቀን ደውለውልን አሁን አንድ ስብሰባ ሰባ አለና እንድትመጣሉ። እዛ ስብሰባ ላይ ሁሉም የፖለቲካ ወገኖች እንድገኙ ተጋበዙ። አንድ ሁለቱ አልተጋበዙም። ስማቸውን መጥራት አስፈልገልኝና እነሱም ዋና ዋናዎቹ ስለነበሩ አይ እነሱ እንድመጡ ሶስት ሽማግሌዎችን ይላል ተባለ። በኋላ እዛ ስብሰባው ላይ ሶስት ሽማግሎች ይላክ ሲባል አንዱን እኔን መረጡኝ። ተስፋ የምባል ነው አንዱ ካሳውን ብስራት የምባል ነው። በኋላ ተመልሰን ተነጋግረን ከልዩ ልዩ ኮንፍሊክቲንግ ፓርቲስ የምዋጉት ወንድሞቻችን ጋር ግንኙነት ለማድረግ ሞከርን። ስንሞክር እንደ አጋጣሚ እኔ ደግሞ እግዚአብሔር ይመስገን ይህንን አላወቅኩም። ገና ኳይር ስዘምር ከእኔ ጋር የነበሩ ብዙ ኤርትራን ወንድሞቼ ወዳጆቼ አፓረንትሊ ኤርትራ ሊበሬሽን ፍሮንት ገብተዋል። ያውቁኛል። በሌላም በኩል እዛም ቲፒኤልኤፍ የሚባል የፒአርዴፍ የሚባል ያውቁኛል። እና በዚህ ምክንያት ይሄ ሶስቱ ኮሚቴ የተቋቋመውን አንቀበልም፣ ነገር ግን ብቻ ከመጣ እናነጋግራለን ሲሉ እና ብቻዬን መምጣት አልፈልግም አልችለውም አልኩ እና እንደ አጋጣሚ ከሌሎቹም ጋር ለመመካከር አንድ አስራ ሁለት ኢትዮጵያኖች ከሁሉም ወገድ ተቀባይነት ያላቸው ከኢፒአርዲኤስ በኩል ከኢፒኤልስ በኩል ኦኤልስ በኩል ከኢፒአርፒ መኢሶን አፋር ሊብሬሽን ፍሮንት ኦገደን ሊብሬሽን የሚባሉት ድርጅቶች ሁሉ የሚቀበሏቸው ሰዎች ሊስት አወጣንና አንድ ሀያ መሆኑ ለዚህ ለሁሉ ድርጅቶች ስንልክ ከእነሱ መካከል አንድ አስሩን እንቀበላለን ብለው ሁላቸውም እንቀበላለን ያሏቸውን ኮሚቲ አቆመን። አድሆክ ፒስ ኮሚቲ ብለን አቆም። ናይንቲን ሰቨንቲ ነው እንግዲያ ኮሚቲው ስቆም እርዳታ ስላስፈለገን፣ ፕሮፌሰር ክሪስተር ስቴንዳል የስዊድን አርክ ቢሾፕ ሆነው ነበር። ፓፓስ እና እሳቸው ወዳጅ ማስተማሪያን ስለነበሩ ለእሳቸው ደወልኩና እርዳታ ከስዊድን ብናገኝ ብል እሳቸው ላይፍን ፒስ ኢንስቲቱት ከምባል አገጣጠሙን ላይፍን ፒስ ኡፕሰላ ነው። ከላይፍን ፒስ ሁለት ሰዎች መጥተው ስቱሬና ሱዘን የምባሉት ምንድን ነው የምትፈልጉት? አሉ። ሀሳባችንን ገለጽንላቸው እና አንድ ዓርብ ማታ ሁላችን አንድ ላይ ሆነን ጸሎት አድርገን ተንበርክከን፣ አንድነት ፍቅራችንን ተያይዘን በቃኛ የሰላም ድርጅት አድቮክቲ ስለን አቆም። በነጋታው ግዳዛ ውስጥ የገቡቱ ስለዛን ጊዜ ዶክተር አሊ ስላሴ በላይ ነበሩ። ዶክተር ጥላውን በየነ ነበር። ፕሮፌሰር ባይነ ወርቄ የምባል ነበር። ዶክተር ያዕቆብ የምባል ነበር። አቶ ካሳውን ብሳትም ነበረ። አቶ ስልሳሲዮን ተቄም የምባል ነበረ። ዶክተር አህመድ ነበሩ። እነዚህ ጓደኞች ሁሉ ከልዩ ልዩ የተወጣጡ ከሁሉም ጋር ግንኙነት የነበራቸው ወይም ከአንዱ ድርጅት ጋር ወይም ከሌላው ድርጅት ጋር ግንኙነት የነበራቸው ስለሆኑ ዶክተር አስተር ገብረ ማርያም አመንቴ እነዚህ ሁሉ ከዚህ ከዚህ ድርጅት አላቸው ስለተባለ ተገናንተን ያን ዕለት ሽማግሌ መሆን ምን ማለት ነው? እኛ የምንፈልገው እንደ ሌሎች ድርጅቶች ፎርመል በሆነ በኩል ሽማግሌ መሆን አንፈልግም። እኛ የምንፈልገው ባህላችን ውስጥ ሽምግልና አለና በሱ በኩል እንዴት ነው የምንሸመግለው ብለን ቀኑን ሙሉ ቅዳሜ እነ ፕሮፌሰር አባይኔም የሳይኮሎጂ ፕሮፌሰር የነበረ ነው ይህንን ሁሉ ተነተኑልን። ሌሎችም የሀገራችን ሽምግልና ምን እንደሆነ ተነተኑልን እና እኛ በዚህ መንገድ ነው የምንሄደው ብለን ከዛ በኋላ እሁድለታ ለታ አንድ ገጽ ደብዳቤ ለሁላቸውን ድርጅቶች ጻፍ ነላቸው በዛን ጊዜ እኔ አሁን በጣም ነፍሳቸውን ይማር መጀመሪያ ይሄ ጥሩ ሀሳብ ነው እንቀበላቸዋለን፣ ብለው የጻፉልን ክቡር አቶ መለስ ዜናዊ ነበሩ። ነፍሳቸውን ይማር። ከዛ በኋላ ሌሎቹም የኢፒአርፒ እና ሜኢሶንማ ያው ዋሽንግተን ስለነበሩ እነሱ ከመጀመሪያው ተቀበሉን። ኢዲዩ የሚባል የራስ መንገሻን ድርጅት እንደዚሁ ተቀበሉን። ሌሎቹም ደግሞ ዶክተር ያዕቆብ ከኛ ጋር የነበረው የሶማሌ ግሩፕ ጠበቃ ስለነበሩ ሁላቸውም ሲቀበሉን፣ በደርግ በኩል አምባሳደሩ ኒውዮርክ ያሉት እንቀበላቸዋለን ብለው አስነገሩን እንጂ እንደ ሌሎቹ ፎርመሊ አልጻፉልንም ነበር። ይሄ ሲጎተት ሲጎተት ሲጎተት፣ ያው እንደሚያውቁት አዲስ አበባ አንድ ትልቅ ስብሰባ ተደርጎ ደርግ ስብሰባ ተደርጎ በተለይ ቤተ እስራኤሎች ደግሞ እዛ አዲስ አበባ ተሰብስበው ኢፒአርዲኤፍ ከሰሜን ወደ ታች ሲመጣ አሜሪካኖችን ፈርተው ነበር። ሌሎችም አዲስ አበባ ሲደርሱ ግጭት ይፈጠራል፣ ብዙ ሰው ይሞታል ሲባል ከእስራኤሎች ደግሞ እዛ ያሉት እስራኤሎችም ያልቃሉ በማለት አንድ ዴሌጌሽን ወደ ኢትዮጵያ ላኩ ወደ ደርግ፣ እና ያ ዴሌጌሽን በደርግ በኩል ነው መሰለኝ እናንተን ሰብስቡን በጠየቋቸው እኛ እንግዲ መጀመሪያ ደብዳቤ እንደ ጻፍን ከኢፒአርዲኤፍም ሜይ ናይን አንድ ቦታ ያ ስዊድኖቹን፣ ኖርዌጃኖቹን እርዳታ ሰብተውን ስዊትዘርላንድ እንድንሰበሰብ ነበረ ያንን ስብሰባ አቆዩ ብለው በደርግ በኩል ተጠየቅን እና ሲያደርግ ራሱን ፎርማሊ ደንእክ እስካሁን መስሎ ያልሰጠን እኔ እንዴት ነው ብዬ ስጠይቅ አንድ እኔ ወደ ዶክተር ያዕቆብ አምባሳደር ጥበቡ የሚባል ነፍሱ ልማር ከጀርመን ደወሉልኝ እና እንቅፋት አትሁኑ አሉ። እማ መጨረሻ መጨረሻ የምንፈልገው ለሰላም እንቅፋት መሆን ነው። ስለዚህ እኛ እናንተ በዚህ በኩል መፍትሄ ይገኛል ከተባለ እሺ እናስተላልፋለናል ብለን ቀኑ እናስተላለፍ ከዛ በኋላ ለንደን ስብሰባ ተደረገ። እንግዲህ ያው የተደረገው ስብሰባ እንደሚያውቁት ጦርነቱ እንዳያልቅ ሆነ እንጂ አዲስ አበባ ገቡ። ነገር ግን ሽግግር መንግስት አልቆምም ነበር። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።